እውቁ የነፃነት ታጋይ የደቡብ አፍሪካው ፕሬዚዳንት ኔልሰን ማንዴላ ከ27 ዓመታት የእስር ጊዜ በኋላ ነፃ ያወጡበት ጊዜ የፊታችን ማክሰኞ የካቲት 3 ቀን 2012 ዓ ም በአውሮፓውያኑ የካቲት 11 ልክ 30 ዓመት ይሆነዋል። ደቡብ አፍሪካን ከአፓርታይድ ስርዓት ያላቀቀው የማንዴላ መፈታት የበርካታ አፍሪካ አገሮች የትግልና መሥዋዕትነት ውጤት ነው የነበረው። ይሁንና ዛሬ በደቡብ አፍሪካ የሚስተዋለው ዘረኝነትና የሌላ አፍሪካውያን ጠልነት ብዙዎችን አፍሪካውያን የሚያሳስብ ሆኗል። ያኔው የደቡብ አፍሪካ ፕሬዚዳንት ሚስተር ዴክለርክ በፓርላማቸው መናገሪያ መድረክ ወጥተው ሚሊዮኖችን ያስፈነደቀውን ሌሎችን ግን ደግሞ ጥቂት የማይባሉትን ያስደነገጠውንና ያስቆጣውንም ንግግር ያደረጉት በአውሮፓውያኑ አቆጣጠር የካቲት ሁለት ቀን 1990 ዓ ም ነበር። መንግስት ሚስተር ማንዴላን ያለምንም ቅድመ ሁኔታ ከስር ለመፍታት የወሰነ መሆኑን በግልጽ አስታውቃለሁ ነበር ያሉት። ቆይቶ ደግሞ ማንዴላ ፕሬዚዳንት ሲሆኑ አንድ ነገር ግልጽ አደረጉ። አይሆንም፣ ከእንግዲህ አይደረግም። ይህችው በአገራችን ዳግም አንዷ አንዱን የሚጨቁንባት አትሆንም አሉ ማንዴላ። ከፕሬዚደንትነት ሹመታቸው በኋላ በበርካታ የአፍሪካ ሀገሮች ጉብኝት በማድረግ ለነጻነት ትግል ድጋፍ የሰጡትን ሁሉ አመስግነዋል። የናይጄሪያ የመንግሥት ሠራተኞች የማንዴላ ታክሲ የሚባል መዋጮ ነበራቸው። ገንዘቡ የአፍሪካ ብሔራዊ ምክር ቤት ኤንሲ ለነጻነት የሚያደርገውን ትግል የሚያግዝ ነበር። በያኔዋ ሮዶዥያ በአሁኗ ዚምባብዌ የነበሩ ሽምቅ ተዋጊዎች ከኤንሲ ወታደራዊ ክፍ ጋር ተጣምረው ከዘረኛው የደቡብ አፍሪካ መንግስት ጋር ተዋግተዋል። ታንዛኒያና ዛምቢያ የመሳሰሉ አገሮች የማሰልጠኛ ካምፖችን ፈቅደው የነበር ሲሆን፣ ቦትስዋና፣ ሞዛምቢክና ሌሎች ደግሞ ለተዋጊዎች የደቡብ አፍሪካ መግቢያና መውጫ መተላለፊያ በመሆን ረድተዋል። ያኔ በዝምባብዌ በስደት ይኖሩ የነበሩ ፓሎ ጆርዳን የተባሉ ቀድሞ የኤንሲ ታጋይ አንድ ደቡብ አፍሪካ የነበረ ወዳጃቸው ከሚስተር ዲክሌርክ ንግግር በኋላ የነበረውን የህዝብ ስሜት በስልክ እንዴት እንዳደረሳቸው ሲያስታውሱ በጆሐንስበርግ ከሚኖሩበት ቤት በመስኮት ስልካቸውን አውጥተው ነበር፣ በአደባባይ የነበረውን የደስታ ጩኸት አዳምጥ ያሉኝ። የእልልታና የደስታ ጩኸት ነበር የሚስተጋባው። በመላ ሀገሪቱ የነበረው ደስታና ፈንጠዝያ የተለየ ነበር ነው ያሉት። ከ30 ዓመታት በኋላ ብዙዎቹ እነዚህ ሀገሮች ችግር ላይ ናቸው። በምጣኔ ሀብት በኩል የአህጉሩ ሀብታም ሀገር ደቡብ አፍሪካ ናት። ይሁን እንጂ በርካታ ለተሻለ ሕይወት ወደ ደቡብ አፍሪካ የሚሄዱ አፍሪካውያን የተለያዩ ጥቃቶች እየደረሱባቸው ነው። ስራችንን ይወስዳሉ፣ እድላችንን ያጣብባሉ እየተባሉ በአገሬው ሰዎች ይከሰሳሉ። አገራቸውን ለቀው እንዲወጡላቸውም ይጠየቃሉ። የደቡብ አፍሪካ መንግስት እንደነዚህ አይነቶችን ድርጊቶች የሌሎች አፍሪካውያንን ጠልነት የሚገልጡ አይደለም ባይ ነው። የሁማን ራይት ዋች ተመራማሪ የሆኑት ሚስተር ዴዋ ማፊሂንጋ ግን ከዚህ የበለጠ የጠልነት መገለጫ የለም በማለት ይከራከራሉ። አስር ሰዎችም እንኳ ቢሆኑ የተወሰኑ የሌላ ሀገር ዜጎችን ኢላማ አድርገው ጥቃት ካደረሱ ይሄ የውጭ ሰው ጠልነት ነው በማለት መንግስት እንዲህ አይነቱን አስተሳሰብ ሊዋጋና የሰዎችንም ደህንነት ሊጠብቅ ይገባዋል ባይ ናቸው። ሌላ ሚስተር ጁልየስ ማሌማ የሚባሉ የተቃዋሚው የኢኮኖሚ ነፃነት ፓርቲ መሪ ግን ሁልጊዜ እንደዚህ አይነቶቹን አጋጣሚዎች ደቡብ አፍሪካውያን የነበረውን እንዲያስታውሱና ውለታም ከፋይ መሆን እንዳለባቸው ሲያሳስቡበት ነው የሚደመጡት። እዚህ ሞዛምቢካዊ የለም፣ እዚህ ሰዋዚላንዳዊ የለም፣ እዚህ ሌሶታዊ፣ ቦትሳናዊ፣ ዛምቢያዊ፣ ናሚባዊ የለም፣ ያለው አፍሪካዊ ነው። የሁላችንም አያት ቅድመ አያቶቻችን አህጉር በማለት ደቡብ አፍሪካውያን አሻግረውና ወደፊትም ወደኋላም ማየት እንዳለባቸው ነው የሚያሳስቡት። ብዙ በደቡብ አፍሪካ የሚኖሩ አፍሪካውያን ደግሞ ችግሩን ለማቃለል ህዝቦችን የሚከፋፍሉትን ደንበሮች አፍርሶና ጥላቻን አስወግዶ በሰላም መኖር የሚቻልበት ሁኔታ መፈጠር አለበት ባይ ናቸው። ገበያው ንጉሴ ለዲ ደብልዩ ብራስልስ።